የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ19 እና በ5 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅት አሁን ጀመረ። ሻለቃ፣ ከየትኛው ክፍለ ጦር ነው? በነገራችን ላይ የማድረግ የማን ነው? አይደለም፣ የሕዝብ ነው። ለሀገራችን መላ የሆኑ ሰዎች መከበር ከፍ መደረግ አለባቸው የሚል ከድሮ ጀምሮ በውስጤ ሀሳብ አለኝ። የሰው ማንነቱ ስብና ጥራቱ ከራሱ ማለፉ ለእህት ለወንድሜ ለሕዝቤ ማለቱ ሻለቃን ለማክበር በተሰራጨች በራሪ ወረቀት ላይ የሰፈሩ ስንኞች ናቸው። ሻለቃ ማለት መጀመሪያ ላይ ያደመጣችሁት አቶ ብርሃኑ በላይነ ሲሆን አብራው የተሰማችሁ ደግሞ የዝክሮ አስተባባሪ ወይዘሪት ሐምራዊት ተስፋ ነች። ሌላ ምስክርም አለን። ብርሃኑ ደግሞ እንዴት አድርጌ ሞኮል ምንግር ሆድ ተከፍቶ ቢቻል ቢሆን ማምላክን ከሆዴ ስዕል ያለው ነው የሚመስለኝ በእንግሊዝኛው አጠራር ድሪም ኢትዮጵያ ከኢትዮጵያውያን ማኅበረሰብ ድርጅቶች የሰሜን አሜሪካ የወልቤት ውስጥ ብርሃኑ ነጻ አገልግሎት ከሚሰጣቸው መካከል አንዷ ናቸው። የ ሰማንያ ሁለት ዓመቷን የወይዘሮ በላይነሽ ፈንታን አጠር ያለ ምስክርነትም ይዘናል። ንጉሥ ያክሊሉም የአባይን ተረካውን በመቀጠል መሆኑን አባይ የሚፈሰው ከላይ ወደ ታች ነው ወይስ ከታች ወደ ላይ የሚለውንም መጠይቅ ያካትታል። እስከ አራት ሰዓት አብራችሁን ታማሹ ዘንድ እኔ አዲሱ አበበና እኔም አሉላ ከበደ ከፕሮዲውሰሩ ንጉሱ ታምሬ ጋር ከፍ ካለ አክብሮት ጋር ጋብዘናቸው የዛሬ መጋቢት 16 2010 ዓ ም የራዲዮ መጽሔት ዝግጅታችንም ከዜናው ቀጥሎ ይሰማል። ጤና ይስጥልን፣ ክቡራትና ክቡራን እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። በቅርቡ ከእስር የተፈቱትን እስክንድር ነጋን፣ ተመስገን ደሳለኝን፣ አንዱ ዓለም አራጌንና በፍቃዱ ጥላሁንን ጨምሮ አስራ ሁለት ሰዎች ዛሬ ምሽት ላይ በፖሊስ ቁጥጥር ስር ውለዋል። ሁኔታው ምን እንደነበር ወደ አዲስ አበባ ደውዬ የተመስገን ደሳለኝን ወንድም ታሪኩ ደሳለኝን አነጋግሬ ነበር። የተባባልነውን እንሆ ዛሬ እኛ ቤት ተመስገን ቤት ማለት ነው። ማዘርጋት ጀሞ እሺ ዝግጅት ነበረ። የምን ምንድነው የዝግጅቱ አላማ? የከዚህ በፊት የተፈቱ ለተፈቱ ሰዎች የምስጋናና የስጦታ ፕሮግራም ብለው የተወሰኑ ወጣቶች ሊያዘጋጁ ዝግጅት ነበረ እኛ ቤት ውስጥ እና በዚህም ዝግጅት ላይ ስጦታና ሽልማት እና ምስጋና ከተፈቱ ሰዎች መካከል ተመስገን ደሳለኝ አንዷ ለማራጌ ና ናት ሚል መኮንን ጎልባና ሌሊሳና አበበ ቀስቶ እንዲሁም ማዋይሽ ዘውዱ ይገኙ ነበረ። ይህ ፕሮግራም እየተካሄደ ነበረ። ይህ ፕሮግራም እየተካሄደ ወደ መሀል አካባቢ፣ ወደ ማለቂያው አካባቢ ፖሊሶች መጡ። እዛው ሙሉ ከበቡት ግቢውን። አንዱ በበስኮት በዚህ በዚህ ሆኑ። ታጃሙ ኮንዶሚኒየምን ውስጥ ነው አቶ ሮስ ነበር ያደርግነው እና ምንድነው እንላቸው፣ ምንም በቃ ሰው ማለፍ አይችልም በዚህ በዚህ አሉ። ከዛ ሌሎቹም ሁሉም ሰዎች መበታተን ጀመሩ። ራይቶ በካማ ከመሀል መውጫ መግቢያውን ዘጉት ማለት ነው። መጀመሪያ ዘጉቱ ነበረ። አንድ ሀያ ደቂቃ በሬዲ በሬዲ ካወሩ በኋላ መውጫ መግቢያውን ዘጉት። የምኑን መውጫ መግቢያ የጀሙ ኮንዶሚኒየሙን፣ እኛ የለንበትም። እኛ ቤት ነበረ እና መጀመሪያ ምንድን ነው አሏቸው። ከዛ በኋላ ምንም ሳይሆን ሬዲዮ እያናገረ አንዱ ሄደ። አንድ ሀያ ደቂቃ ዝም ብለው ቆሙ። ምንም ሰው መውጣት መግባት የሚቻላል ዘማኛ። እኛም ዝም ብለን ፕሮግራሙ ቀጠለ። ብዙ ሰዎች ያው ፕሮግራሙ እያለቀም ስለሆነ ሄዱ። መጨረሻ ላይ የቀሩ ሰዎች ነበሩ። ከዛ በኋላ እነሱን ከበቧቸው። ማንም ሰው መንቀሳቀስ አይችልም አሉ ማለት ነው። እሺ ከተወሰነ ሰላሳ ደቂቃ ከከበቧቸው በኋላ የፖሊስ መኪና መጣ። ያ ተመስገን ደሳለኝም፣ አንዱአለም አራጌን፣ እስክንድር ነጋን፣ ማህሌት ፋንታሁንም፣ በፍቃዱ ዛይሉን፣ ወንሸት ሞላን፣ ለላልሙርቅ አገኘውን፣ አዲስ ጌትነትን፣ ይድነቃቸው አዲስን፣ ስንታየው ጨኮልን እና ተፈራ ተፍሬን በፒካፕ ጭነው ሌላም አንድ ከኋላ የፖሊስ መኪና አድርገው ጀሙ የሚገኙ ሙዚቃ ቤት ያፈሩት ፖሊስ መምሪያ አለዛ ወዛሁን እስር ቤት ሰው አስገብተዋቸዋል እንግዲህ ከዚያም ወደ ወደነ ተመስገን በቀጥታ ደውዬ በፍቃዱ ኃይሉን ተመስገን ደሳለኝንና እስክንድር ነጋን እዚያው ፖሊስ ጣቢያ እንዳሉ አግኝቻቸዋለሁ ሄሎ ተመስገን ሰላም እንዴት ነህ የት ነው አሁን ያለኸው ተመስገን አሁን ፖሊስ ጣቢያ ውስጥ ነው ያለ ነው የት ፖሊስ ጣቢያ ነው ጀሙ ጀሙ ነው እና ንፋስ ስልክ ላፍቶ የሆኑ አንድ ብራንቱ መሰለኝ ፖሊስ ጣቢያው የተለየ ስም አለው። ንፋስ ክፍል ላፍቶ ጀሙ ፖሊስ ጣቢያ ነው የሚባለው። ምንድነው የተፈጠረው ንገረኝ። ለምንድን ነው አሁን አንተ እዛ የምትገኘው? እንግዲህ አሁን እኔ እዛ የምገኘው ዛሬ ከእስር ቤት የተፈቱት እኔ እንጨምር፣ ሁላችንም ዳቦና ሻይ ብና ዘጋጅተን የስር ቤት ስታችንን እያከበርን ነበረ። የት? እኔ ቤተሰቦች ቤት በረንዳ ላይ። እሺ። እና በርካታ ፖሊሶች መጥተው በሙሉ አካባቢ ሳስበን ዜነ ለምንድን ነው አሉ ይዘዋቸው የሄዱት ነገር አለ። እሺ፣ እያናገሩኝ አን እሺ፣ እስከዛ ሌላ ሰው እስክንድር ላናግር። እሺ፣ አዎ። በምን ሁኔታ ላይ ነው አሁን የምትገኙት? አሁን እዛው በር ላይ ቁጭ ብለናል። እሺ፣ ቃላችን እየተቀበሉን ነው። ምንድን ነው አሉ? ለምንድን ነው የያዟችሁ? ኮከብ የሌለበት ንሳን ሰንደቅ ዓላማ ሰቅላችኋል ነው የሚያሉ የሚጠይቁን በዋናነት። እሺ እንደገና ደግሞ አንድ ፖሊስ ተመስገን እንከሶታል እና ሁለቱን በሚመለከት ነው ማለትም ተመስገን በሀይለ ቃል ተናግሮኛል ነው የሚለው። ዛሬ ምን አለኝ ላይ በተፈጠረ አለመግባባት እዛ በዝግጅቱ ላይ በተፈጠረ አለመግባባት በሀይለ ቃል ተናግሮኛል ነው የሚለው። ግን በዋናነት የተያያዘው የሰንደቅ ዓላማ ጉዳይ ነው። ኮከብ የሌለበትን ሰንደቅ ዓላማ ሰቅላቸው ነበር ነው ሚሉት። ምን አለኝ ነው የሚለው የፖሊስ ባልደረባው ያው በሀይለ ቃል እንትን ብሎኛል፣ በገላጋይ ነው እንጂ ሊደበድበኝም ሞክሯል የሚል የሀሰት ክስ ነው የደረደረው። ኃይለ ቃል ሰንዝሮብኛል፣ ወይም ተናግሮኛል ሲል እንደዚህ እንደዚህ ብሎኛል ብሎ የጠራቸው ቃላት የሉም የሉም ብሎ ነው ኃይለ ቃል ተናግሮኛል፣ ሊደበድበኝም ሲል በገላጋይ ነው የተረፍኩት የሚል ፍጹም ፍጹም ፍጹም የሆነ የአስር ክስ ነው ያቀረቡበት። እናንተ እዛ ነበራችሁ፣ አብራችሁ ነበራችሁ ይሄ ሁኔታ ሲፈጠር? እንደኛ እዛ ቁጭ ብለናል። ፈጽሞ ያልሆነ ነገር ነው። እንኳን ሰው ሰው ሊደበድብ ቀርቶ ምንም አይነት ወደ የኃይል እርምጃ የማይወስድ መሆኑን ይታወቃል። እስክንድር ለመሆኑ ተጠይቀሃል? እንዲ አሁን አንተ ፖሊስ ፊት ቀርበህ ቃልህን ሰጥተሃል? ያው ሰንደቅ ዓላማውን ብንመለከት ነው የተጠየቅነው። ማን የሰቀለው የሚል ጥያቄ ቀርቦልናል። ሰንደቅ ዓላማውን ያው ሁላችንም ኃላፊነት እንወስዳለን የሚል ቃል ነው ሰጥቼ መጣሁት። ምን ታደርጉ ነበር ለመሆኑ በዛ ዝግጅት ላይ ዝግጅቱ ያው ከእስር ቤት የወጡትን ለማስታወስ ነው። ከዚህ በፊት እንደዚህ ሲደረግ ነበር፣ በየቦታውም እየተደረገ ነው። እርግጥ በየቦታው ሲደረግ፣ በተለያዩ ቦታዎችም ሲደረግ በከፍተኛ ጥንቃቄ እና በከፍተኛ ሚስጥር ነው እስካሁን ሲደረግ የነበረው። አሁን በአጋጣሚ ይሄ ነገር ሊደርሱበት ይችለዋል። እና በተገኙ በፖሊሶች መጥተው ሰንደቅ ዓላማውን አውርዱ ብሎ በአነሱ ጥያቄ የተፈጠረ በዛ ምክንያት ነው ወደዚህ ወደ ፖሊስ ጣቢያ ለማምጣት የቻል ነው። ለምንድን ነው ምስጢር ማድረግ ያስፈለገው? የተከለከለ ነገር አለ እንዴ? እናንተ ደሴ ድረስ ሄዳችሁ ያነጋገራችኋቸው ሰዎች ነበሩ በቅርቡ አይደለም እንዴ? ብድግ ተብሎ አሁን እንደዚህ አይነት እርምጃ የሚወሰድበት ምክንያት አለ ለሳሌ ወልዲያ ሄጃለሁ። ባህር ዳር ሄጃለሁ። ደብረ ማርቆስ ትላንትና ደብረ ማርቆስ ነበርኩኝ። እነዚህ ቦታዎች በሙሉ የምስጋና ፕሮግራሞች የተደረጉት በከፍተኛ ሚስጥር ነው። በከፍተኛ ሚስጥር እንደው በጣም በጣም በጣም ከፍተኛ ሚስጥር ነው የተደረጉት። ቢታወቁ ያው እንደዚህ አይነት ችግር ይፈጠራል። እንደውም ክፍለ ሀገርም ስለሆነ ልጆች ይታፈሳሉ በሚል በከፍተኛ ጥንቃቄ እየተደረገ ያለው ለዚህ ሁሉ የሚቀርበው ምክንያት የአስቸኳይ ጊዜ አዋጩ ነው። በአጠቃላይ ግን ምንም ምንም መፈናፈኛ እንደሌለ የሚታየው ምንም በትንሽም ትንሽም ነገር ለማድረግ በሀገሪቱ ውስጥ መፈናፈኛ የለም። ያንን ነው መገንዘብ የቻልኩት በግሌ። እስክንድር፣ ለመሆኑ ዛሬ የደረሰባችሁ ነገር አለ? በአካላችሁም ላይ ይሁን በስነ ልቦና ላይ የደረሰባችሁ አለ ከተያዛችሁ ጀምሮ በአካል ላይ የሚያደርሱብን ነገር የለም። ግን ያው እንዳልኩት ነፃነታችንን የዲሞክራሲ መብታችንን እንደዚህ ሙሉ ለሙሉ መገፋፋችን የሚያሳድርብን የስነ ልቦና ተጽዕኖ አለ። አስቸኳይ ጊዜ አዋጅ ታውጇል። ግን አስቸኳይ ጊዜ አዋጁ ሕግና ስርዓትን ማስከበር ነው እንጂ መሆን የሚገባው የዜጎችን መብት ሙሉ ለሙሉ ግፍፍ አድርጎ ለመውሰድ አይደለም። በዚህ አስቸኳይ ጊዜ አዋጁ አተገባበሩ በጣም በጣም በጣም ችግር እንዳለበት ነው የሚታየ። መጀመሪያውንም የማያስፈልገው የማያስፈልገው ህግ ተግባራዊ ከሆነ በኋላ አፈጻጸሙ ፍጹም ፍጹም ፍጹም አስቸጋሪ ነው። የፈጠረው የፍርሃትም ድባብ በጣም በጣም በጣም የሚያፈናፍን አይደለም። እስክንድር፣ ለመሆኑ ቃልህን ስትሰጥ በነበረ ጊዜ ከተረኛ መኮንኑ ወይም ቃልህን ይቀበል ከነበረው የፖሊስ ባልደረባ የሚሰነዘሩብህ ቃላት ነበሩ? የኃይልም ቃላት ይሁኑ ወይም የማስፈራሪያ የዛቻ ቃልህን በግድ እንድትሰጥ የተደረገብህ ነገር ይኖር ይሆን? አይ ዛቻና ማስፈራሪያ አልተደረገብንም። ግን ተመስገንም፣ ግን በሚመ ስንመለከት ክርክር ውስጥ ከከሰሰው ፖሊስ ጋር ተከራክረናል። ተመስገን ሰውን ለመምታት እጁን እንደማያነሳ ድፍን የኢትዮጵያ ሕዝብ ይመሰክርለታል ብዬ ተናግሬያለሁ። ይሄ አባባሌ ደግሞ ፖሊሱን አስቆጥቶታል። ምንም ተመስገን እንኳን እንደዚህ አይነት እርምጃ ሊወስድ ቀርቶ ኃይለ ቃል የማይናገር ልጅ መሆኑን ድፍን የኢትዮጵያ ሕዝብ እንደሚመሰክርለት ነግሬያቸዋለሁ። ይሄ እንዳልኩት ፖሊሱን አስቆጥቶታል። አሁን ምን ምን እየጠበቃችሁ ነው? ምንድን ነው እንግዲህ ከአሁን በኋላ ይሆናል ብላችሁ የምታስቡት እስክንድር? አናውቅም። መተው መታወቂያችንን መዝግበው ከእስር ማን ነው በእስር ላይ ነበረው? ማንነው በቅርቡ ከእስር የተፈታው? ማነው በቅርቡ በእስር ላይ ነበረው ብለው በእስር ላይ ነበር ነውን ለብቻ መዝግበው ሄደዋል። በመሀላችሁ እስር ላይ ከዚህ በፊት ያልነበሩም ሰዎች አሉ ማለት ነው፣ ከተያዛችሁት መካከል አሉ። እዚህ በአሁኑ ጊዜ ያልታሰሩ ከመካከላችንም አሉ። አሁን በመጨረሻ በመጨረሻ ውስጥ ከተፈታ ነው ከተፈታ ነው መካከልም ያልነበሩ አሉ። ቀደም ብሎ የተፈቱ አሉ። ጉራማ ላይ ነው። በዚህ አጋጣሚ ግን ለባለቤትም ለልጅም ለኢትዮጵያ ሕዝብም ማስተላለፍ የምንፈልገው መልእክት አሁንም የምንታሰር ከሆነ የምንታሰረው እሱም ፍሬ በሌለው ነገር መሆኑ እንዲታወቁልን ይፈልጋለሁ። ለመሆኑ ባለቤትህና ልጅህን አግኝታቸዋል? ዛሬ በዚህ ምሽት ለትንሽ ደቂቃዎች አሁን አግኝቻት ነበር። ደቂቃዎች በፊት ይሄ ስልክ ምናልባት እጃችንም አይነት ቁት ከሆነ እንደገና አሁን አባት ሸኮ ደውዬ ባለቤትና ልጅህን ለማግኘት ሞክራለሁ። መልካም። እስቲ እንግዲህ ብዙ አልያዝህ፣ እከታተላለሁኝ ያላችሁበትን ሁኔታ። መልካም ምሽት። መልካም ምሽት። የፖሊስን ምላሽ ለማግኘት እየጣርነን እንዳገኘን እናቀርባለን። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ሁለት መኪኖች ላይ የተጠመዱ ፈንጂዎች ዛሬ ባደረሱት ጉዳት ስድስት ሰዎች መገደላቸው ተዘግቧል። ሌሎች አምስት ቆስለዋል። ሰሞኑንም እዚያው ሞቃዲሾ ውስጥ የደረሰ ፍንዳታ ለ17ት ሰዎች ሞት ምክንያት ሆኗል። የአደጋው አድራሽ ማን እንደሆነ አልተገለጸም። ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሩሲያ የምርጫ ምርመራ ጋር በተያያዘ የጠበቆቻቸው ጋር ሰላም አይደሉም የሚለውን ክስ ዛሬ አስተባብለዋል። ሚስተር ትራምፕ ዋና ጠበቃ ጆን ዳውድ ስራቸውን በቅርቡ በለቀቁ ጥቂት ቀናት ውስጥ የሕግ ቡድናቸው ላይ ሹምሽር አድርገዋል። አዲሱ የሚስተር ትራምፕ የጸጥታ አማካሪ ጃን ቦልተን በአፍሪካና በሌላውም የዓለም ክፍል ያሉ የጸጥታ ችግሮችን መቆጣጠር በሚቻልባቸው ሁኔታዎች ላይ እንደሚሠራ ተገልጿል። ዜናው አብቅቷል። ወደ አዲሱና ወደ አሉላ ልመልሳችሁ። ይህ የራዲዮ መጽሔት ዝግጅት ነው። ሁሌም ዜናውን ተከትለን ነውና የምንመጣው። በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም። የሳምንቱ ያልተዘመረለት ጀግና። ማዕረጉ ሲጠራ የሺዎች አለቃ ግብሩ ግን ከፍ ያለ ለብዙዎች በቃ ክብር ያልተሰጠው ተሰልፎ ወታደር ሆበል ያልተባለ በሀገር በሰፈር ድምፁን ሳያሰማ አንደበቱን ገቶ ሩጫውን ይሮጣል የነገውን አይቶ መታየት የማይወድ የማይወጣ ገኖ ለሌሎች መሰላል መወጣጫ ሆኖ ለታመመ ደራሽ የሞተን ቀባሪ ደስታም ተካፋይ ነው። ምስራች ነጋሪ፣ ለራሴ የማያውቅ ለሌሎች ነዋሪ፣ በዘር በሃይማኖት ማንንም ማያዳላው ኢትዮጵያዊነት ነው ለሱ መመዘኛው። የሀገሩ ፍቅር በውስጡ የሚነድ ብርሃኑ፣ ታላቅ ጨለማን የሚነድ ውለታዋን ልክፈል ይላል አንድ እናቱን አድርጎ መሥዋዕት ኑሮና ሕይወቱን። የብርሃኑ እናት ኩሪ ደስ ይበልሽ ለሺዎች የበቃ አርበኛ ነው ልጅሽ። ስምዕን መልአክ እንጂ ሰው አያወጣውም። የብርሃኑን አድማስ ጨለማ ይዘው ባንዲራ ተሰቅሎ ቢከበር ሲያንሰው ነው። ያልተዘመረለት ብርሃኑ ጀግና ነው። ያልተዘመረለት ብርሃኑ ጀግና ነው። የዛሬዋ ያልተዘመረለት ጀግና ግጥማችን ዛሬ ለምናቀርበው ለሻለቃ ማለትም ለብርሃኑ በላይ ነው የተገጠመች ስትሆን፣ ጋዜጠኛ ብርታዊት ግርማይ ሻለቃ በተከበረበት ምሽት ላይ አቅርባታለች። እናመሰግናለን። የዛሬው የራዲዮ መጽሔት የአየር በረራ እንግዲህ ተጀምሯል። The first The feu crane, la gastala dollar, the kill man, no, yeah, me, me, I know, yeah. la fille la gosstale de kiki mon amour casa mari marseillais ca la ባለፈው ሳምንት መጨረሻ ላይ እዚሁ አካባቢያችን አንድ ዝግጅት ተደርጎለታል። ለሕብረተሰቡ ያደረገውን አስተዋጽኦ የዘከረ ዝግጅት መሆኑ ነው። እንዲህ ማህበረሰቡ የሚያከብረውን ደግሞ እኛም እናደፋፍራለን። እንግዳችን ብዙ ታይታ እንደማይወድ፣ ከራሱም ይልቅ ለሌሎች እንደሚቆም የእርሱ መመዘኛ ዘር ወይም ሃይማኖት ሳይሆን ኢትዮጵያዊነት እንደሆነ ብዙዎች መስክረውለታል ባንዲራ ተሰቅሎ ቢከበር ሲያንሰው ነው ያልተዘመረለት ብርሃኑ ጀግና ነው ብላ ብርታዊትም ስንኞች ቋጥራለታለች ለመሆኑ እርሱ ራሱ ስለራሱ ራሱ ምን ይለናል ዝክረ ብርሃኑን ካዘጋጁት መካከልም የሐሳቡን አመንጭ ሐምራዊት ተስፋን ጋበዝን ሁለታችሁም እንኳን ደህና መጣችሁ ታደምጡኛላችሁ አደለም አዎ እናዳምጡ ሻለቃ ከየትኛው ክፍለ ጦር ነው በነገራችን ላይ ክምድር ጦር ነው ክብር ዘበኛ ነው አየር ኃይል ነው ኤማ ያረገ ማን ነው? ነው የህዝብ ነው። አዎ ባለፈው አርብ ሳምንት እዚሁ አካባቢያችን አንድ ዝግጅት ነበረ። ስለ አንተ ብዙ ምስክርነት የሰጡ ሰዎች አሉ። እንዲሁ ዝም ብለው የሚያውቁ ሰዎች ለካ ሄሰው ሰው እንዲህ አይነት ነው እስከ ማለት የደረሱም አሉ። አንተ እንግዲህ ድምፅን አጠፍተህ ብዙ ህብረተሰቡን፣ ማህበረሰቡን የጠቀመ ነገር አድርገሃል። አሁንም እያረክ እንደሆነ ተስፋ እርግጠኛ ነኝ። አንተን ከአድማጭ ጋር ለማስተዋወቅ እንደው ባጭሩ ከአንተ ለምን አንሰማም? ብርሃኑ ወደዚህ መቼ እንደመጣ እዚህ መጥተህ ምን እንዳደረክ በስራም በትምህርትም በሌሎችም አገልግሎቶች ራስክን ባጭሩ ታስተዋውቅልን። እሺ ሪስትልኝ። ብርሃኑ በላይነህ እባላለሁ። ወደዚህ ሀገር የመጣሁት በሰማንያ ሁለት ዓመተ ምህረት ነው። ሴንትሉስ የሚባል ሀገር ነው መጀመሪያ የደረሰኝ። ከሱዳን ነው አመጣጤ። እዛ በኋላ የተለያየ ስቴቶች ኑሬያለሁ። በስራ ነው የተለያዩ ስራዎች ሰራ ነበር። ይኸው ነው እንግዲህ እኔ ውን እግዚአብሔር ስጥልኝ። ሌሎች ጥያቄዎችን ወደ ኋላ ያመጣለሁ። አምራዊት በተለይ በዝግጅቱ እለት ብዙ ሰዎች አመስግነዋል አንቺን። እንዲህ ለዚህ ስራ በእርግጥም የሚያስመሰግን ነው፣ ግን እንዴትና ለምን አሰብሽ ይሄንን እስቲ ንገሪኝ። አንቺ ለሀገራችን ጥሩ ነገር የሚሰሩ ለሀገራችን መላ የሆኑ ሰዎች መከበር፣ ከፍ መደረግ አለባቸው የሚል ከድሮ ጀምሮ በውስጤ ሀሳብ አለኝ። እና ያው ሻለቃን እኔ ሳውቀው ጀምሮ በጣም የተለየ ሰው እንደሆነ አይ ነበር። በጣም ከእኔ ከራሴ ከፐርሰናል ነው የማውቀው። እኔን መጽሐፍ ያን ያሳትሜ ሀሳቡን ስላመነበት ከጎኔ ቆሞ ምን ያህል እንዳበረታታኝ ምን ያህል እንደረዳኝ ምን ያህል ከተለያዩ ሰዎች ጋር ሊረዱኝ ከሚችሉ ሰዎች ጋር እንዳገናኘኝ ከዛ በኋላ ደግሞ ከኔ ጋራ ብዙ አብረን ከሰራን በኋላ ደግሞ ሌሎችንም ሰዎች በዛው ኃይል እና በዛው ሀሳብ ሲረዳ፣ በዛ አይነት ጥሩ አስተሳሰብ ሌሎችንም ሰዎች ሲረዳ ስላየሁት በተደጋጋሚ ስላየሁት እና ምን አይነት የመላ ፈጣሪ ሰው እንደሆነ በራሴ ስላየው እንዲህ አይነት ሰው በማህበረሰባችን ውስጥ መመስገን አለበት፣ ስራው መታየት አለበት። ለራሱ ብቻ ሳይሆን ለሌሎችም ምሳሌ እንዲሆንና አገራችን ውስጥ ደግሞ እንደዚህ አይነት ሰዎች እንዳሉ መታየት አለበት በሚል ነው ይህንን ሀሳብ ያመጣው። ለምን ብርሃኑን ወይም ሻለቃን መረጥሽ? ሌሎች ምናልባት እንደዚህ አይነት ስራ የሚሰሩ ህብረተሰባችን ውስጥ አሉ እና ለእንዴት ብርሃኑን ላይ ያተኮርሽ ብትባይ ምን ትያለሽ? አምራ፣ አንደኛ ነገር አቶ ብርሃኑን ወይም ሻለቃን የመረጥኩበት ምክንያት ለህዝቡ ባለው ሙሉ ዴዲኬሽን ነው ሙሉ በሙሉ ህዝቡን የመርዳት አገሩን የመርዳት ያለው ሙሉ ፍቅር እሱን ደጋግሜ ስላየው ነው። ከዛ በኋላ ደግሞ ሌላው ያየሁት ነገር ከተለያዩ ግሩፖች ጋር የመስራት ችሎታ ያለው ሰው ሙሉ ነው። ከአንድ ግሩፕ ጋር ራሱን የሚወስን አይደለም። ወይ ደግሞ እንደኔ አይነት የሚያስብ ሰው ጋር ብሎ የሚል አይደለም። በእድሜ ከተለያዩ ሰዎች ጋር አብሮ ይሰራል። ከወጣቱም፣ ከትላልቁም፣ መሀል ላይም ካለው ከሁሉም ጋር አብሮ ይሰራል። በአስተሳሰብ የተለያየ አስተሳሰብ ካላቸው ኢቭን በፖለቲካል አይዲዮሎጂ እንኳን የተለያየ አስተሳሰብ ካላቸው ሰዎች ጋር እሱ ትልቁን ብዙ ጊዜ ሁል ጊዜ የማየው ትልቁን ስዕል በቢግ ፒክቸር የሚያይ ሰው ነው። ምንድን ነው ለሀገራችን ጥሩ የሚሰሩ ሰዎች እስከሆኑ ድረስ፣ ለሀገራችን ጥሩ የሚያስቡ ከሆነ በአንድ አይነት አስተሳሰብ ብቻ አይደለም ሀገራችንን ልንረዳ የምንችለው የሚለው ሁሌ ያለው፣ የተለያየ ሀሳብ ያለን ሰዎች፣ የተለያየ አመለካከት ያለን ሰዎች አብረን በጋራ መስራት አለብን፣ አንድ ሰው ብቻ የሚሰራው አይደለም ብሎ የሚለው አለ እና ይሄ አስተሳሰቡ በጣም ይገርምኛል። ላመነበት ነገር ደግሞ እስከ መጨረሻ የሚገፋ ሰው ነው። የመድረክ ሰው አይደለም። መድረክ ላይ ወጥቶ መታየት፣ መሰማት የሚወድ ሰው አይደለም እና ይሄ ጸባዩ ለየት ያለ ሰው ያደርገዋል። እና እንደዚህ አይነት ሰዎች መታወቅ፣ ሬኮግናይዝ መደረግ ለራሳቸው ብቻ ሳይሆን ለሌላም ሰው ምሳሌ እንዲሆኑ፣ ሌሎችም እንደሱ ያሉ ሰዎች ደግሞ እንዲታዩ ምሳሌ መሆን አለባቸው በሚል ነው። ብዙ ምክንያቶች መስጠት ይቻላል። ራሱ በእለቱ በምሽቱ ተሰሙት ምስክርነቶች ራሳቸው ገላጭ ናቸው። ብርሃኑ ምን አይነት ሰው ቅድም እንዳልኩት ነው። እንዲሁ ፊትለፊት ወይም ደግሞ በግል ደረጃ እንደው በሰላምታ የሚያውቁት ሰው ብርሃኑ ዝምተኛና ምንም የማይናገር ምን እንደሚሰራ የማይታወቅ ግን ስራው በሰው ላይ የሚንጸባረቅ መሆኑን ብዙ ሰዎች መስክረውለታል። ብርሃኑ ወይም ሻለቃ፣ አንድ ጥያቄ ልጠይቅህ። እስኪ ምን እንደምትመልስልኝ ያውቃለሁ። ይሄ የተደረገልህ እውቅና ይገባኛል ትላለህ? እንትን አይገባኝም ብዙ ሰዎች አሉ፣ ከእኔ ይበልጥ የሰሩ ሰዎች እነሱ ስለማይታወቁ ነው እንጂ እኔ ያን ያህል አይደለም። በጣም እንትን ብሏል። መልስህን አውቀዋለሁ፣ ግን ከተሰጡት ለአንተ ከተሰጡት ምስክርነቶች ይበልጥ እኔን ገልጦኛል ብለህ የምትለው አለ እንደው በዛ ቀን የተሰማህ አዎ፣ እኔ ደስ ያለኝ ነገር እንግዲህ በወዳቸው ጓደኞቼ ከተለያየ ስቴት መጥተው መገናኘታቸው እና አንድ ላይ ማምሸቱ እሱ እሱ በጣም አስደስቶኛል። እንደው ምናልባት ከሌ በተለይ ያለው ይገልጠኛል ትላለህ? የከሌ ብዬሽ እንትን ምለው ነገር የለኝ ሁሉም በራሳቸው ባዩት መነጸር ነው። ከጓደኞች ጋር ላጣላህ ብዬ አይደለም። እኔን በልጥ የማረከኝ የወይዘሮ በላይነሽ ምስክርነት አንዱ ነው። የብርሃኑ ያን ቀን ሳይሆን ሁል ቀን በቤቴ ሆኜ አስበዋለሁ። ደረጃ አለው የእኔ ቤት እኔ አልወለድኩት። መኪናዋ ቁሞ መጥቶ እንዳይወድኩ ብሎ ደግፎ ያወርደኛል። የግድ ተግባሩ መመስከር አለብኝ። እንደገና ቁሞ ሌላ ሰው ቢሆን ሲጠብቅ ጥሎንም ሊሄድ ይችላል። እሱ ግን ጠብቆ ለምን ቆያችሁ ሀይል ና፣ በጣም እኔ የምልህ፣ ድንቅ የሆነ ስራ ነው የሚሰራ፣ ስውር ስራ ለእግዚአብሔር የሚያገለግል እሱ ነው እንጂ ዛሬ እናቶችን ደግሞ ቁም ነገር የሚቆጥር እስኪ ማን ነው? እሱ እንዳንወድቅበት ቀበቶ አድርጉ ይላል ተጠንቀቁ ይላል እና በእውነት እኔ ሳላስ ህጀ ነው እንጂ ልጆቼ አንድ ስጦታ ግዙልኝ ማለት ይችል ነበረ በድንገት ነው ነይ እንፈልግሻለን ብለውን ይዘውኝ ይሄዱ ልጆች አለሁት እንደዚህ አዎ ማን አመጣኝ ታዲያ እኔማ እግዚአብሔር ጸጋ የሰጠኝ አይኔን ጉልበቴን እንጂ እድሜ ወደ ሰማንያ ሁለት ይሄዳል ግን ዳዊት ደግማለሁ፣ ዳሴ ማርያም ደግማለሁ። ብርሃኔ መነጽር አላውቅም እስካሁን እድሜ። ሶስት ወንዶች አሉ አንድ ሴት አለኝ። የሴቷ ባል ከልጆች የበለጠ ጥሩ ሰው ነው። ከሴቷ ጋር የምቀመጠው አንዱ ከዚህ ወጣ ብሎ የመጨረሻ ልዬ እናቴ ነው። እንኳን ወጣ ብሎ ነው ያለ። እግዚአብሔር ሲሰጠኝ ድህነት ያይተው ሁሉም ጥሩ ሰው ማያሳዝን ልጅ አልሰጠኝም። ጥሩ ነው በጣም

በተነገረ ቀን እርስዎ የተናገሩት ብዙውን ሰው አስገርመዋል። በጣም ቆንጆ ነው። ጥሩ ምስክርነት ነው የሰጡለት። እኔ ስሜ አዲሱ ይባላል። የኔ ጌታ አሁንም እየታደስክ ኖር። አሜን አሜን፣ እየታደስክ ኖር መቤቴ። ስለ ብርሃኑ በጣም ተገርመን የእሱን ፕሮግራም አሁን በራዲዮ እናሳልፋለንና ለምን ያህል ጊዜ ያውቁታል? ረዥም ጊዜ ያውቁታል። ይኸው የቱን ስራ? ይሄ ምን የሚሰበስበን አለ እኮ እና የሚገርመኝ ምንድን ነው፣ የማይባሳጭ እንደገና ደግሞ አንዳንድ ጊዜ አይበላ፣ ከኛ ጋ ቁጭ አይል። አምባሻ ገዝቶ ቁርስ የምንበላው ሰጡ ይሄዳል። ይህንን እኔ እንግዲህ ለዚህ ለል በእውነት ለፈቃርን እነግርለታለሁ። አሁንም አዲስዬ አንተም ኑሮህ የታደሰ ይሁንልህ። አሜን። የሰው ፍቅር ይስጥህ። አሜን። ተዳርካለህ ደግሞ ሳራ ሆኖ፣ እግዚአብሔር ይስጥልኝ ማማ። ከዚህ ሌላ ደግሞ አንድ ከጥንት ከሚያውቁ ሰው ብርሃኑ ግለሰብ ነው ይላል፣ ግን የሚንቀሳቀሰው እንደ ድርጅት ነው። ድርጅት ብዙ ነገሮች ይሰራ የለም እና ብርሃኑ በእምነት ቦታ ቢሉት ይገኛል፣ በስፖርት ቦታ ይገኛል፣ በማህበራዊ ስብስብ ይገኛል። ግለሰብ ሆኖ እንደ ድርጅት የሚንቀሳቀስ ይልሃል። ጥሩ ገልጦታል። ያው

አዲሱ ይህ ቀጣዩ የምናከብራቸው ሰዎች ከህይወት ሰው ከህይወት በኋላ የምናስታውሳቸው የቤተ ክርስቲያን ሊቅ ናቸውና የሊቀ ሊቃውንት ዶክተር አባ ተክለ ሚካኤል ታሪክን የሚመለከት ነው። በሺካጎ ከተማ ነው የሚኖሩት። አባ ተክለ ሚካኤል በአካል አንድ ሁለት ጊዜ አግኝቻቸዋለሁ። የተማሩ የኢትዮጵያን ቤተ ክርስቲያን ትምህርት ጠንቅቀው የሚያውቁና ያጠኑ ናቸውና ባለፈው ሳምንት በፊት ከዚህ ዓለም በሞት ተለይተው አስክሬ ናቸው ወደ ኢትዮጵያ ተሸኝቷል። ለዚህ መነሻ የሆኑን የሕክምና ሰው ናቸው። ዶክተር ክንፈ ይባላሉ። ከሺካጎ በስልክ ደውለው አንድ እውቅ ኢትዮጵያዊ ለማህበረሰባቸው ብዙ ስራዎችን የሰሩ ኢትዮጵያዊ በህይወት አልፈዋል፣ እናንተ ያን ምሳሌ ለወጣቶቹ ታስተምራላችሁ ታሳያላችሁና በእርግጥ መከበር ያለባቸው ናቸው ብለው ላኩልን። ሊቀ ሊቃውንት አባ ተክለሚካኤልን እናስታውሳለን። እንግዲህ የቤተ ክርስቲያን እውቀት ስላላቸው እንደዚህ እሱ ብቻ ሳይሆን ለማህበረሰቡ ትልቅ አስተዋጽኦ አበርክተዋል። ቺካጎ አካባቢ ያሉ ኢትዮጵያውያን በጣም ይወዷቸዋል። እንዲያውም ከአስከሬኑ ጋራ ወደ ኢትዮጵያ የሄዱ ምእመናን አሉ። ዶክተር ክንፈ ይባላሉ። ለትውስታው ለጊዜያቸው እናመሰግናለን። አዲሱ ቀደም ብለን ቀጥሮ ወደ ሰጠነው ቃለ ምልልስ እንመለስ። አሁን ደግሞ በህይወት ያለ ዛሬም ለብዙዎች ላቅ ያለ አስተዋጽኦ እያበረከተ ያለ አንተ ቀደም ብለህ ያነጋገርከው ወደ እነ ሻለቃ የሻለቃውን ጉዳይ ፈታችሁት? ህዝብ ነው የሰጠኝ። አዎ ወደዛ እንመለስ። ሁሉም ሰው ሻለቃ ሻለቃ ሲለው ነው የምናውቀው። እኔ መጀመሪያ ብርሃኑን ሳውቀው ሻለቃ ሲባል በውትድርና ቆይቶ ያ ማድረግ እንዳለ ሆኖ የመሰለኝ ነበር። ግን ወታደር አልነበረም። ወታደርነቱ በሌላ መስክ ሊሆን ይችላል። ሜዳ ነበረ፣ በትቅት ወጣትነቱ በረሃ ሄደ ነው። አዲሱ እንደው በቃለ ምልሳችሁ በደንብ እንደምታነሱ የቀነቀጠሯ ሰዎቻችን ሲለወጥ ነው ያልተገኘሁት ሻለቃን በዚህ ከተማ ውስጥ መልካም ነገሮች ባሉበት ቦታ በሙሉ በማግኘት እኔም በደንብ አውቀዋለሁ። ብዙዎች ልዩ አክብሮት አላቸው ለሌሎች መልካም ነገር የሚደረግበት ቦታ የማታጣው ሰው ቢኖር ሻለቃ ነው። እና ጥሩ አድርገሃል። አዲሱ ወደ ጀምራችሁት አለመለለስ እንሂድ። ያቆምክበትን ጥያቄ ታስታውሰን። አምራዊት ይሄና አይነት ዝግጅት ማዘጋጀት አድካሚ ይመስለኛል። እንዴት ነበረ? ቀላል ይመስላል፣ ግን ቀላል አይደለም። ምክንያቱም ከብዙ ሰዎች ጋራ ብዙ ነገሮችን የሚያካልነው ውስጥ ከገባን በኋላ ነው እንዴት ከባድ እንደሆነ ያወቅ ነው። ግን ብዙ ሻለቃን የሚወዱት ሰዎች ብዙ እሱን የሚያከብሩት ሰዎች በጣም ደስ ብሏቸው በዚህ ነገር እተባበራለሁ ብለው ነበር እና የሰዎች ትብብር ቲም ዎርክ ነገሩ እንዲቀል ጥሩ እንዲሄድ አድርጎታል። ጥሩ ትብብር አግኝተሻል አ ከጓደኞቹ ከወዳጆቹ በጣም ጥሩ ትብብር አግኝቻለሁ ከወንድሙም በጣም በደስታ ነው በቃ ይሄ ነገር ለሻለቃ ከሆነ እናደርጋለን ብለው ያሉት በጣም በደስታ ነው አንቺ ሻለቃን መጀመሪያ አወቅሽው በአንቺ በቅርቡ ወይም በቅርቡ ሳይሆን ትንሽ ረዘም ያለ ጊዜ ነው ልጆችን በውጭ ሀገር ማሳደግ እንዴት ነው አስቸጋሪነቱን የመሳሰለ የገለጽሽበት መጽሐፍ በታተመ ጊዜ ብርሃኑ በተለይ ትዝ ይለኛል ዳላስ ውስጥ ከእኔም ጋር ተገናኝተን እንደው ይህችን ወጣት እንደው ብታናግሯት ብሎ ጠቁሞኛል እና ከዛ ጊዜ ጀምሮ ነው የበልጥ ያወቅሹ ብዬ አስባለሁ። እና ከጥንት ከጠዋቱ ጀምሮ አታቂውም፣ ግን ወዳጆቹን የቅርብ ጓደኞቹን ለማግኘት ለማሰባሰብ አልተቸገርሽም። ምንድን ነው ለእኔ በጣም የረዳኝ? ምንድን አሁን አየህ፣ እሱን መጠየቅ አልችልም ማን ናቸው ብዬ። ምክንያቱም በእድሜያችንም አንድ አይነት ግሩፕ ውስጥ ስላ አይደለን ደግሞ እኔ ኤግዛክት አላቃቸውም ደግሞ እንዳልኩሽ አለቃ የተለያየ ሰው ጋር የተለያየ ግሩፕ ጋር ጓደኛ ስለሆነ ብዙ ናቸው። የእሱ ቅርቦቹ። አንድ የረዳኝ ነገር ወንድሙን አገኘውና ማን ናቸው የእሱ ቅርብ ቅርብ ብዬ በእሱ እንትን አልኩኝ። ከዛ ደግሞ አብሮ የሚሰራ ልጅ፣ እሱም እንደዚሁ ሻለቃ ቅርብ የሆኑትን ያውቃል። እንደዚሁም አብሮ እንደዚሁ ከኛ ጋር የነበረ ሻለቃ አብሮት ያለ አንድ ጓደኛው ብዙ የሚያውቃቸውን ሰዎች እሱ የሚያውቃል። እንዲህ በሰው በሰው እያለን ነው። ስለዚህ አንዱ ለአንዱ እየተነጋገረ በዛ ነው የሰፋው። በሬዲዮ ወይ ደግሞ በፍላየር ልናወጣው አልቻንም። ሻለቃ ካወቀ እምቢ ሊል ይችላል። እምቢ ሊል ይችላል ላይመጣልን ይችላል ይበላሻል፣ ብለን ስላሰብን በቃል በቃል ነው ስንነጋገር የነበረው። ከዚህ ዝግጅት ሌላው ኅብረተሰብ ምን ሊማር ይችላል የሚል ሀሳብ አለሽ? አንደኛ ነገር የመላ ሰዎች መሆን አለብን። የመላ ሰዎች መሆን ማለት አገራችን ውስጥ መላ ፈጣሪ የሆኑትንና የመላ የሆኑትን ሰዎች ማክበር ከፍ ማድረግ አለብን። ወደ ጥሩ ነገር የምንመጣው የመላ ሰዎች በሆኑ ሰዎች ነው። ስለዚህ እነዚህን ሰዎች እስኪሞቱ መጠበቅ የለብንም። እነዚህ ሰዎች ሕይወታቸው እስኪያልፍ መጠበቅ የለብንም። በሕይወታቸው ያሉ ማክበር ከፍ ማድረግ አለብን። እነዚህን ሰዎች መደገፍ አለብን። እነዚህን ሰዎች አይዟችሁ ማለት አለብን። ቢኮዝ ሁልጊዜ ወደ ጥሩ ነገር የሚወስዱን የመላ የሆኑ ሰዎች ናቸው የሆኑ ሰዎች ናቸው። ከዛ ደግሞ እኛም ራሳችን የመላ ሰዎች እንድንሆን መሆን አለብን። ጨለማን ሁል ጊዜ የምናየው ቆመን እያየን እንድናለቀስ ሳይሆን እንዴት ነው ወደ መላ የሚሄደው እንዴት ነው ወደ ሶሉሽን የሚሄደው ወደሚለው እንዲመራን መሆን አለበት። ስለዚህ በማህበረሰባችን ውስጥ ጥሩ የሚሰሩ ሰዎችን ከፍ ማድረግ አለብን፣ ማመስገን አለብን፣ መርዳት አለብን፣ ጥሩ ነገራቸውን መንገር አለብን። እንዴት ነው መጥፎ ሲሰሩ ብቻ ያችን እየፈለግን እየነቀስን ይሄን ሰራ ማለት በጣም መጥፎ ነገር፣ መሰበር ያለበት ነገር ነው። ትውልድ ላይና ብርሃኑ ላይ ማተኮር አለብን። ከሱም ያለፈ ከሻለቃም ያለፈ ማህበረሰባችን ውስጥ በተለያየ መንገድ ጥሩ የሚሰሩ ሰዎችን እየፈለግን እየነቀስን ማበረታታት፣ ከጎናቸው መቆም፣ ምን ልርዳችሁ ማለት ሲሞቱ ብቻ ማመስገን ሳይሆን በህይወት እያሉ መደገፍ አለብን። ቀደም ሲል የሻለቃን ጓደኞች ማግኘት አስቸግሮች ነበር ወይ? ባልኩት ላይ ራሱን ብርሃኑን ማሳመንስ አምራዊት አላስቸገረሽም? ምናለት ምክንያቱም እሱ እንዲህ አይነት ነገር የታይታ ነገር የማይወድ ሰው መሆኑን ነው የምሰማው እና እሱን ለማሳመን አልተቸገርሽም? አዎ ያው እንግዲህ ለዛ አውቀን ያልነገር ነው። ለዛ ነው ምንም ነገር እንዳያውቅ እንዳይሰማ ያደረግ ነው። ለዛ ነው። ምክንያቱም እሱ ከሰማ ይሄንን ነገር አያደርግም። ሁሉ ጊዜ እሱ ሶሉሽኑ ላይ ማተኮር አለብን መድረክ አያስፈልገኝም ነው የሚለው። ካወቀ እሺ እንደማይለን ስለምናውቅ ለዛ ነው የተደበቅ ነው። ብርሃኑስ መቼ ነው ያወቅከው? ይሄንን ይሄ ዝግጅት ለአንተ እንደተዘጋጀ ስታውቅስ ደግሞ ምን አልክ? በተለይ ወደ አዳራሽ ስትገባ? አዳራሹ ጋር ስገባ ነው ያወቅኩት እሷ የሆነ ምክንያት ሰጥታኝ ዛሬ በደንብ መልበስ አለብህ። ሶስት ሳምንት በፊት ነው የምትነግረኝ። ከእናቷ ጋር ሁኜ ወደ መድረኩ ስመጣ ነው ስገባ ነው ያወቅኩት። ግን ለብሰህ ነው ያለች። ለምንድን ነው የእሷ? ሞንትጎመሪ ካውንቲ ኮሌጅ እንትን ውስጥ ትሰራለች። አለቆቼ የሆነ ዝግጅት አድርገዋል እና እዛ ላይ መገኘት አለብህ አለችኝ። እንደ ቤተሰብ ከእናቷም፣ ከተለያዩ ሰዎች ጋር መገኘት አለብህ በሚል ነው በቃ እንሂድ ምናምን እያልኩ እናቷን አስቸኩር ነበር ሰዓት እንዳያሳልፍና መጨረሻ ላይ እዛ ስገባ በጣም እንትን አልኩኝ፣ ደነገጥኩኝ። አልጠበኩትም። ይሄ ነው የሆነው። የእኔ ዝግጅት ነውና በደንብ ለብሰህን አለች ያው ለብሰህን አለች። ለሷ ስል ነው በቃ ከረባታ ምናምን ምናምን አድርጋለች። በቃ ላንቺ ስል አደርጋለሁ እንጂ ይሄ ዘዴ ሰራልሽ ታዲያ። አምራዊት ይመስላል። ያው እንግዲህ ፋርታን ነበር አንድ መሀል ላይ የሆነ ሰው ነግሮት ነበር። የሆነ ሰው ምነው ሳትጠራኝ ሁሉ ብሎት ነበር እና እንደዛ ሁሉ እሱ ደግሞ ሻለቃ አልገባውም። የኔን ዝግጅት ያሉት መስሎት አይ የኔ እኮ ዝግጅት አይደለም አላቸው እና ተጋብዤ ነው። ይሄን ሁሉ ስናቅ ፈርተን ነበር። ግን ያው እንግዲህ ጥሩ ሆኖ ምንም ነገር ሳያውቅ መጣ። ለምን አልጋበዝከኝም ያሉህ እንዴት ነው? ማን ነውስ? ለምን አልጋበዝከኝም አለኝ። አይ እኔ አላወኩም እኔ ሌላ ተጋብዤ ነው ብዬ በዛ ዘጋ ነው እሱ ማቆመም ትናሉ። እኔ ግን አሁን ውይይት ሰራዊቱ እንደዚህ ይሁን ማለት ሳይሆን ያልተሰሩ ስራዎች አሉ። እዚህ ኮሚኒቲያችን፣ እንመጣለን ወደዛ ጥያቄ ብናተኩር ደስ ይለኛል። እኔ የተነሳንበት ቀደም ሲል እንደምታውቁትና እንደገለጥኩት ባለፈው ሳምንት ሻለቃን ለማክበር ተሰባስባችሁ ያረጋችሁትን ነገር እንደ ምሳሌ እንዲህም አለ መልካም የሚያደርጉ ሰዎችን ልናከብር ይገባል ብለን ለምሳሌ ያህል ያቀረብነው ነው። ግን ማህበረሰቡ ይሄን አልሰራም፣ ወደፊት እንደዚህ መስራት አለብን። ቀደም ሲል ሻለቃም እንደጠቆመው እንደ ውይይታችን ወደዛ ቢያተኩር ያለው ያ ሌላ ጉዳይ ነው የተነሳኑ አሁን ደግሞ። ለዚህ ነው ሻለቃን ለምን አከበርነው እንዲ እንዲ ስላረገ፣ ሌሎቻችሁም እንዲህ አርጉ። መልእክቱ ይሄ ነው እና ግን በአጋጣሚው ሊደረጉ ሊሰሩ የሚገባቸውን ነገሮች ጠቅሰናል። ጆሮ ያለው ይስማ ነው። ወደፊት እንግዲህ እንዲህ አይነት ነገር ደግሞ ሲኖር በአጋጣሚ አንስተን እንወያያለን። ሌሎችም ሰዎች አሉ አሁን አንቺም ብርሃኑም እንዳላችሁት ሊታወሱ የሚገባቸው ስራቸው ለሰው ሊነገር የሚገባውና፣ ትቀጥያለሽ? ምን እቅድ አለሽ ወደፊት? አዎ ልክ ነው። እኔ ይህን ነገር ከድሮ ጀምሮ አስበው ነበር። በምን መልኩ እንደሆነ አላውቅም፣ ግን በዚሁ መንገድ መቀጠል ፈልጋለሁ። የመላ ፈጣሪ፣ የሶሉሽን ፈጣሪ የሰሩ ያሉ ሰዎችን በቂ ቦታ አልሰጠናቸውም። እነሱ እንዲደሰቱ አይደለም፣ ወይም እነሱ እንዴት ነው እንዲነኝ ብለው እንዲሉ አይደለም። ምንድን ነው የብርሃን ፈጣሪ የሆኑ ሰዎች ከፍ ሲደረጉ የበለጠ ብርሃን ለመፍጠር ይነሳሳሉ። ለሌሎች ኢንስፓየር ያደርጋሉ፣ ይታገዛሉ፣ ለብርሃኑ የበለጠ ኃይል ይሰጠዋል ኃይላችን መውጣት ያለበት መላ የሆኑ ሰዎች ላይ ነው ብዬ ስለማስብ ወደፊትም በጣም በዚሁ ጉዳይ ለመቀጠል ሀሳብ አለኝ። ድሪም ኢትዮጵያ የሚባል ስብስብ አለ። እዛ ውስጥ ብርሃኑ ብዙ አስተዋጽኦ እንዳደረግ እንዲሁም ከዛ የመጡ ሰዎች ምስክርነት ሰጥተውሃልና እዛ ውስጥ ምን ምንድን ነው ያከናወንከው? እንደዚህ አይነት ስራ ስደሞ ወደፊት ለመቀጠል ምን አይነት እቅድ አለህ? ከህብረተሰብ ውስጥ ምን አይነት ትብብር ትፈልጋለህ? ሪም ኢትዮጵያ እኔ ብቻ አይደለውም አሉ አብረን የመሰረት ነው። አምራይትም አንዷ እሷ ናት። እኔ አባላቶች አዋጥተው የገዙት መኪና አለ አስራ ሶስት ሰው ሚል እሱን ማግል አረጌቶቹን በሳምንት አራት ቀን በሹፌርነት አግዛለሁ። በቤታቸው አነሳጨዋለሁ፣ እንደገና ወደ ቤታቸው መልሳለሁ። ይሄን ያደረጉ ሌላ ከዚህ ጋር በተጓዳኝ አሁን አንተን ብዙ ቦታ ያህለሁ እኔ እንኳን በስፖርት ሜዳ በተለይ በዚህ በሰሜን አሜሪካው የስፖርት ስብስብ በየዓመቱ በየስቴቱ አትቀርም፣ ትሄዳለህ። በፖለቲካ ድርጅቶች በኩልም እንዲሁ ተሳታፊ ነህ። ግን ንግግር ስታደርግ ምን አይቼ አላውቅም። ሰልፍም ቢደረግ እዛ ላይ አትቀርም። እንዲህ አይነት ነገር እንደው ጸጥ ብለህ ነው ስራ የምትሰራውና እኔ እንግዲህ ችግራችን አንድ ነገር ብቻ አይደለም ሶሉሽን የሚያመጣው ብዬ አምናለሁ። ሁሉም የሚደራጁ ሰዎች ለኮሚኒቲ ይጠቅማሉ ብዬ ስለማምን ነው ሁሉ ቦታ ምገኘው እንጂ ሌላ ምንም እንትን የለኝም። እና ፌዴሬሽኑ ሲመሰረት ጀምረን ነው አራት ቡድን እያለ እኔ ዳላስ ነው የነበርኩ፣ የተመሰረተው ሂውስተን ነው። እዛ በኋላ ደግሞ የእኛ የራሳችን የምንተዋወቅ ሰዎች በየአመቱ ጌቱ ጌዘር አለን። ኦልሞስት አሁን እንግዲህ ሰላሳ አምስት አመት ሁኖታል። እዛ መቅረት አልፈልግም። አንድ ሁለት ጊዜ ነው እንግዲህ ከተመሰረተ ጀምሮ የቀረሁት ፣ አንደኛው ያው ረብሻ በነበረበት ሰዓት በአትላንታ። ጸጥ ብለህ ነው ብዙ ነገር የምትሰራው፣ ደጋግመን እንዳልነው እና ይሄ ባህሪህ ከጥንትም ከጠዋትም ነው፣ ከልጅነት ጀምሮ ነው። በልጅነት ህይወትህ ምን አይነት አንዳንዶቹ እንደውም ብርሃኑ እንዳይመስላችሁ ሲፈልገው እኮ ሙጢ ነው ብለውኛል። በደንብ ይናገራል፣ ቀልድ ያውቃል። ይሄ ባህሪ አለ ይታያል ምን ጊዜ ነው የምታሳየው? እኔ እንግዲህ ትግል ውስጥ ከገባሁ ጀምሮ እዛ የተማርኩት ትምህርት ነው እንጂ የልጅነት እንትኔ ወጣት ዘመኔ ሌላ ነው እና ከዛ በኋላ ነው ይሄ ስራው ላይ መስራት መታየት መታወቅ ዋጋ የለውም የሚለው ላይ ነው እንግዲህ ማተኩረው እዛን ምሽት አንድ ወንድምህ ተገኝተው ነበረ ታላቅ የሆኑ ታናሽ ይመስሉኛል ተገኝተው ነበር ስንተኛ ልጅ ነህ አንተ ለቤተሰቡ ብዙ ነን። ጥሩ ነው። መልካም ነው። አንተ ታላቅ ነህ፣ እኔ ታላቅ ነኝ ለሱ ሁ እሳቸውም ተገኝተው እንግዲህ ያው አንተን አንተ ስላልኩ እሱንም አንተ ለበለው ታናሽ ነው። በተለይ ጥሩ ምስክርነት ሰጥቶ ነበር እና አንዳንድ ነገሮች እንደውም ለማዘጋጀት ከየሰው የተደነገሩትን ወረቀቶች የተጻፉትን ግጥሞቹ ምኑን ሰባስቦ ነበርና ምናልባት ወደፊት አንድ ነገር ሊወጣ ይችላል። መልካም ነው። ይሄ አንተን ለማጉላት ብቻ አይደለም ለሌላው ትምህርት እንዲሆን ነው። ይህንም ውይይት የምናደርገው ለዚህ ነው። ትክክል ነው። ነገሩ ስለ እሱ ሳይሆን የእኛ የሀገራችን ታሪክ መለወጥ አለብን። የብርሃን ምንጭ የሆኑ ሰዎች መደገፍ፣ መከበር አለባቸው። ምክንያቱም የተፈጥሮ ፕሪንሲፕል በዚህ ማልን በዛ የጨለማ ጠላቱ ብርሃን ነው እና ጨለማ እንዳልኩት ቅድም አንዳንዱን ጨለማ ያሰራዋል፣ አንዳንዱን ደግሞ ቆሞ ጨለማውን እያየ ሲያስነጥስ እንዲኖር ያደርገዋል። ግን ሁልጊዜ መላ የሚመጣው በመላ ሰዎች ነው፣ ምን ላድርግ በሚሉ ሰዎች ነው፣ መላ ፈጣሪ በሆኑ ሰዎች ነው። እና እኛም ራሱ ከጨለማው ትምህርት ተምረን ምን ላድርግ ማለት አለብን፣ ወይ ደግሞ ምን ላድርግ የሚሉትን ሰዎች መደገፍ አለብን። ሁልጊዜ ከሻለቃም ጋር በዚህ እንነጋገራለን። በሀገራችን ውስጥ ቮለንቲሪዝም ወይ ደግሞ የበጎ አድራጎት ስራ እየተለመደ አይደለም። በጣም መለመድ ያለበት የተወሰኑ ሰዎች ብቻ ነው የምንጠብቅ እንደዚህ አይነት ነገር እንዲያደርጉ። ግን ይሄ ነገር በጣም መለመድ ያለበት ነው። የበጎ አድራጎት ስራ በትንሽ ነገር አጠገባችን ያለውን መማር የማይችሉ ልጆችን መርዳት ሊሆን ይችላል። በዛ ነው። በትንሹ ካልታመን በብዙ ልንታመን አንችልም። እና ባለን አሁን ሻለቃ በራሱ ቅድም እንዳነሳ አዲሱ እንግዲህ አንድ ሰው ሆኖ እንደ ድርጅት የሚንቀሳቀስ የተባለለት ምንድን ነው ባለው ነገር ነው ምን ላድርግ ለሕዝቤ ብሎ የተነሳው እና ባለን ነገር ለሕዝቤ ምንድን ነው የማደርገው ብለን መነሳት አለብን። እኛ አንድ ነገር ሳናደርግ ግን ሌላውን የመውቀስ አንዲት አንዲት ኤክስኪዩዝ የለንም። ምክንያቱም ምክንያት የለንም። ምንም ምክንያት የለንም። ምክንያቱም ቆሞ ምንም የማያደርግ ሰው ስለ ሌላ መናገር አይችልም። ሀገራችን እንዲሆነች የማለትም የማውራትም መብት የለንም። ማውራት የሚችል ሰው የመላ የሆነ ሰው ነው። ከዛ ደግሞ የመላ ሰዎችን ደግሞ እናክብር። እስኪ ሞቱ ድረስ አንጠብቅ፣ ሻለቃ እነዚህን አሮጊቶች የሚያመላልሰው ለምሳሌ እቤት ውስጥ እየዋሉ ነው። እዚህ ሀገር አሜሪካ መጥተው ጠያቂ የላቸውም፣ ዘመድ የላቸውም። የተለያየ ቦታ እንውሰዳቸው፣ ሙዚየም እናሳያቸው፣ ከተማውን እናሳያቸው፣ ቁጭ ብለን ስለ ታሪካቸው ስለ ሀገራቸው እንዲያወሩ እንዲገናኙ እናደርጋቸው ብለው የጀመሩት ምንም ሳይከፈላቸው የሚሰሩ ኢንዲቪጁዋሎች ናቸው። ምን ልርዳ ማለት መቻል አለበት ሰው፣ ምክንያቱም አንዳች ነገር የማይሰራ ሰው የሚሰራውን አይንቀፍ፣ አርፎ ይቀመጥ ሲሆን ስራ አብሮ ነው የሚባለው። እና በጣም ጥሩ ነው። መንጎመሪ ኮሌጅ እንደምትሰሪ ቀደም ሲል ተወያይተናል። እና አሁን ለህብረተሰቡ የምታረጊው ነገር አሁን ካለች ስራ ጋር ይገናኛል። ምንድን ነው የምትሰሪው እዛ መንጎመሪ ኮሌጅ አምራቢ? ምንድን ነው የእኔ ስራ ኮሚኒቲ ኢንጌጅመንት ነው የሚባለው። ኢንፎርሜሽን ስለ ትምህርት በመስጠት ነው። እኔም ደስ የሚለኝ ነገር ስራዬ ከማህበረሰቤ ጋር የተያያዘ ነው። ወደ ዘጠና ስምንት ፐርሰንት የማገኛቸው ሰዎች ኢትዮጵያውያኖች ናቸው። ኢንፎርሜሽን መስጠት ነው ስለ ትምህርት ቤት እንዲያገኙ መስጠት፣ ትምህርት ቤት እንዲማሩ መርዳት ነው። በዚህም ላይ ሻ አለቃም ጋብረን እንሰራለን። እሱም እንደዚሁ ትምህርት የሚያስፈልጋቸው ልጆች ሲያገኝ ሁልጊዜ ወደ እኔ ይልካቸዋል እንዲማሩ። መደበኛ ስራሽ ነው ያ? ከበጎ አድራጎቱ ስራ በተጓዳኝ የምትሰሪው ነው ሻለቃ ሌላ ስፔሻል ማምራዊ የምትሰራው ነገር አለ። ኮሚኒቲው ማወቅ ያለበት ነገር አዳዲስ የሚመጡ ልጆች፣ የተለያየ ዝቅተኛ ስራ የሚሰሩ ልጆች እነሱን ኢንፎርሜሽን በመንገር ተለያየ ኮርትና ወደ ትምህርት ቤት እንዲሄዱ እያደረገች እና ኮሚኒቲው ያንን ነው መርዳት ያለበት። ሁለተኛ ይሄን ያህል ኢትዮጵያ የምኖር የሚኖርበት ሀገር ላይ የራሳችን ትልቅ እንትን ሴንተር የለም፣ ማዕከል የለንም ልንረባረብ የሚገባን እዛ ላይ ነው። አንደኛ ለልጆቹ ያለ ሽማግሌዎቹ ለሁሉም ነገር ሊጠቅመን ይችላል። ያ ካለ ሰውም ሊተዋወቅ ይችላል። ሌላው ኮሚኒቲ የራሱ አዳራሽ አለው፣ የራሱ እንትን አለው። በተለይ እዚህ ዋሽንግተን፣ ቨርጂኒያ፣ ሜሪላንድ የለንም። አሁን ሲያትል ዋሽንግተን ትልቅ አዳራሽ አላቸው። አሁን ሜሪላንድ ውስጥ አብዛኛው ከስፓኒሾቹ ይበልጥ የሀበሻዎቹ ልጆች ናቸው ትምህርት ያቋረጡ ድሮፕአውት የሚል ነገር እና ይሄ ይሄ መሰራት ያለበት ነው። ሀምራዊት አሁን የምትሞክረው ነገር አለ። ወጣቶቹን አንድ ላይ እንትን አድርጎ እዚህ አካባቢ በዚህ ሀገር ሲስተም ለኮንግረስም፣ ለተለያዩ ነገሮች ራን እንዲያደርጉ የምትሰራው ነገር አለ። እና ያን ያን ብናግዝ ነው ይበልጥ እንትን የሚሆነው። በዚህ ሀገር ሲስተም ወጣቶቹ ልጆቹ በዚህ ሲስተም ሊገቡበት የሚችሉት እንትን እንከረጅ ማድረግ ያለብን ይመስለኛል። አሁን እስር ቤት ብዙ ወጣቶች አሉ። ያን ያን ማድረግ ያለብን ይመስለኛል። እንደው ትክክል ነው። ብዙ ጊዜ በተለይ እዚህ አካባቢያችን አሁን ብዙ የኢትዮጵያውያን ማዕከል ወይም ኮሚኒቲ ሴንተሮች አሉ፣ ግን አንድም ኢትዮጵያውያን በጋራ በነጻ የራሳቸው የሆነ አዳራሽ ኖሯቸው አያውቅም። ግን ብዙ ኢትዮጵያውያን እዚህ ዋሽንግተን አካባቢ አሉ ሲያትል ቅድም እንዳልከው እንዲያውም እኔ አንድ ሁለት ፕሮግራም አቅርበናል። በዛ ላይ እዛ ሄጄ በኳሶ ምክንያት ተገናኝተናል። ባንክ ያላቸው የህብረተሰብ ክፍሎች አሉ እዚህ ዋሽንግተን አካባቢ ይሄ ሁሉ በየጊዜው ሲነሳ፣ አንድም የማዕከል ኃላፊ ወይም ደግሞ እንዲህ በጎ አድራጎት የሚሰሩ ሰዎችም የአሁኑ እቅዴ የኢትዮጵያውያን መሰባሰቢያ አዳራሽ ለመስራት ወይም ለማሰራት ነው ብሎ የተነሳ የተነሳ ወይም የጀመረ የለምና ይሄ እንደውም ጥሩ ማስታወሻ ነው። አንድ ነገር ሊደረግ ይገባል። ሁሉ ጊዜ ተከራይተን ሰርግ ቢደረግ ሀዘን ቢደረግ ቤተ እምነቶቹ የራሳቸው አላቸው። በቂም ቢሆን ባይሆንም ግን ከእምነቱ ወጣ ብሎ ማንኛውም ሰው ቢያዝንም ቢደሰትም የሚሰባሰብበት አንድ አዳራሽ አለመኖሩ ልክ ነው። በጣም የሚያሳዝን ብቻ አይደለም የሚያሳፍርም ነው። ከቁጥሩ አንጻር ልክ ነው። ባለፈው በጣም የሚያሳዝን ነገር ያየሁት አዲሱ ኮሪያኖች የእኛ የራሳችን እንደሌለን ስላወቁ የእኛን አሮጌቶች፣ ሽማግሌዎች እያሰበሰቡ በእኛ ፎቶ በእነሱ ፎቶ እየነገዱ ፈንድ ያገኛሉ ከመንግስት ምክንያቱም እኛ የተደራጀ ነገር ስለሌለን፣ እኔ እውነቴን ነው የምለው በዚህ አጋጣሚ ሻለቃ አይነት ሰዎችን ማመስገን የሚፈልግ ሰው እንደነሱ አይነት ሰዎችን በርቱ የሚል ማለት የሚፈልግ ሰው በምን ልርዳችሁ ቢል ቮለንቲር ቢያደርግ ይሄንን ነገር ይሄንን ሀሳብ ከፍ ሊያደርግ ይችላል። እሺ ስለጀመርነው ነው ይሄን፣ እንጂ ያ ሌላ ጉዳይ ነው። በጣም ነው ማመሰግነው ብርሃኑ፣ ልትናገር አዎ። እንዲያው ሚዲያው ፎከስ ማድረግ ያለበት የፖለቲካ ድርጅቶቹ፣ የሃይማኖት መሪዎቹ ወደዚህ ጉዳይ ነው። ሁላችንም ወደ አንድ እንትን ሊያመጣን የሚችል ነገር ላይ ስራ ቢሰራ ችግራችን ትንሽ ያቀለዋል ብያምናለሁ። ሻለቃ ወይም ብርሃኑ በላይነህ በነገራችን ላይ የልጅ ልጅነት መጠሪያ ነበረህ እንዴ? ሻለቃ አባቡ። አባቡ ነው ወንድሜ ነው ያወጣል አባቦ ሲል ሲጠራ ሰምቻለሁ። ድንቅ ነው። ብርሃኑ በላይነህ ሻለቃ፣ እንዲሁም ሀምራዊት ተስፋ በአድማጮቼ ስም በጣም አመሰግናቸዋለሁ። ሀምራዊት አንቺ እና ጓደኞችሽ የምትመሰገኑ ናችሁ። በእርግጥ ቀጥሉ። ሌላውም እንዲሁ መተባበር ባለበት እንዲተባበር ጥሪ እናስተላልፋለን። እግዜር ይስጥልኝ ስለ ጊዜያችሁ። Je gurgour comme la moule na Ethiopia winatu na to sala magito manemele miinor katto I'm not to salamakin one millamia minuarkatu. to

So I don't know you አባይ መነሻ ከከሰላ የጀመረውን ዘገባ ባለፈው 15 ቀን ቆንዝላ ላይ አቁሙ ሲያበቃ ሙስናና ጉቦኛነት በቤተ ምኩራብ መነሻነት ብሎ በእምነት ቤቱ ዙሪያ የአደባባይ ምስጢር የሆነውን አውግቶ ነበር ያውም የራሱን በቤተ ክነቱ ጋዜጣ ዋቢ አድርጎ። ዛሬ ግን ወደ አባይ ዘገባው ተመልሷል። ወደ ዛሬው የንጉሥ የመሰናዶውን ንዝለቅ እንዲህ አይነት ንጉሥ የንጉሥ ቂናጣ ውሃ በመዘውር ሰገነት አወጣ። አሁን ከዚህ በላይ ምን ጥበብ ሊመጣ ተብሎ ተገጥሞ ነበረ ልክ የዛሬ አንድ መቶ ሀያ አራት ዓመት አዲስ አበባ በሺህ ስምንት መቶ ሰባ ዘጠኝ አመተ ምህረት ተመስርታ በሰባት አመቷ ውሃ ስታገኝ ውሃው ከታች ወደ ላይ እየፈሰሰ ነው ሲባል በወቅቱ እንዴት ውሃ ከስር ወደ ላይ ሊፈስ ይችላል የሚል ጥያቄ በሕዝቡ ዘንድ ተነስቶ ነበረ። አድማጮች፣ እንደምታስታውሱት በተከታታይ እያቀረብነው ባለነው በዚህ የአባይ ውሃ ዝግጅታችን አስራደ የተባሉ የፕሮግራማችን ተከታታይና ተሳታፊ አባይ እንደ ሌሎቹ ወንዞች ወደ ታች እኮ ሳይሆን ወደ ላይ ነው የሚፈሰው የሚል ከበድ ያለ ጥያቄ አንስተው ነበር። በእርግጥ እንዴት ነው አባይ ብቻ ከስር ወደ ላይ ሊፈስ የሚችለው? አንተ የምለው የማከብረው ወዳጅን አቶ ደቻሳ ጅሩ ይህን ጥያቄ አንስቼለት ነበር። እስቲ ለዚህ የሚሰጠን መልስ ምን ይሆን? ውሃ ጠበብ ያለ መያዣ ውስጥ ከሆነ ግራና ቀኝ በግርግዳው ላይ በካፕለሪ በስስ አይነት ሁኔታ ወደ ላይ የሚነሳበት ሁኔታ አለ። ውሃ ለምሳሌ እርጥበት ኖሮ እርጥበት ካለበት ቦታ በአፈር ላይ በንሽ መልክ ጥቁር አፈር ላይ አንድ ሜትር ከአስራ አምስት አንድ ሜትር ከ ከአምሳ እንደዚህ ወደ ላይ በእዠት መልክ የመውጣት ነገር አለ። በፍሰት መልክ እንደዚህ ትንሽ ኪን ያለ የመውጣት በጥቅሉ ግን በጣም ወደ ላይ ይወጣል የሚባለው ነገር ዝቅተኛ ቦታ ያለውን እንደ ምንጭ ተቆጥሮ እንደ ተአምራዊም ነገር እንዲባል የተባለ ነው እንጂ ይሄ እንትን አይልም። አሁን ግን የአባይ አባይ ወደ ላይ አይወጣም በእኔ ግንዛቤ፣ እንግዲህ ሌሎች የሚሉት ይኖራል። እኛም ራሳችን ለመገንዘብ ይሄን ሀሳብ እንትን እንላለን። አባይ ወደ ላይ ይፈሳል ለተባለው ፎቶግራፉ ላይ ስናየው ወደ ላይ ነው የሚፈሰው። ካርታውን ስናይ የአባይን ውሃ ኢትዮጵያ ከምድር ወገብ ሶስት ዲግሪ ርቃ፣ ግብጽ እዛ ላይ ያለች እስከሚደርስ ድረስ በካርታው ላይ ወደ ላይ የሚፈስ ነው ፎቶግራፉ። ነገር ግን ትክክለኛው አሁን ያለበት የአባይ ምንጭ ጣና ከሆነ የአባይ ምንጭ የቪክቶሪያ የነጩ የቪክቶሪያ ሐይቅ ከሆነ ይሄ የተሰራው ካርታ መሰቀል የሚኖርበት ተዘቅዝቆ ነው። ሰሜኑን ደቡብ፣ ደቡቡን ደግሞ ሰሜን ሲደረግ የአባይን ተፋሰስ ካርታ ብቻዋን ቆርጠን ብናይ እነኚህ ሐይቆች ላይ ነው የሚሆኑት። ምክንያቱም መነሻቸው የጣና ግልገል አባይ የሚነሳበት የጮቄ ተራራ ያለበት ከፍተኛ ቦታ ነው። ከዛ በኋላ እየወረደ እየወረደ በመሬት ስበት ነው የሚሄደው። ስለዚህ በምንም መልኩ ይሄ መሆን አይችልም። እኔ እንግዲህ ለዓለም አቀፍ ስብሰባ ሳቀርብ የተፋሰሷን ካርታ ብቻ ገልብጬ አቅርብ ያለው ይሄ ካርታው ተገልብጦ መሰራት አለበት። ለመሆኑ የባለሙያው የደቻ ሳጅሩ ጥናት ምን ይመስላል? ዓለም አቀፍ ተሞክሮስ እንዴት ነው? ከደቻ ሳጅሩ ጋራ በውሃ ዙሪያ በተለይ በሰፊው ነው የተወያየ ነው። እንደው ሌላ ጊዜ ብንመለስበት ይሻላል። የዛሬውን በዚሁ በቃሁ። በሚቀጥለው አስራ አምስት ቀን እንገናኝ። ደህና ሁኑ። ንጉሴን፣ ብዙዎችን ላሳተፈ የአባይ ጉዳይ ዝግጅቱ እናመሰግናለን። አዲሱ ብዙዎች ስለ ታሪክም ስለ አባይም እንዲጽፎ አነሳስቷልና እንዲህ ያለው ቅንብር ቦታ የሚሰጠው ነው። አድማጮቻችን በሌሎች ዝግጅቶቻችን ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ሌሎች ርዕሰ ጉዳይ ዙሪያ እንደቀለላችሁ በመጻፍም በመደወልም ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። የአሜሪካ ድምፅ ራዲዮ በየቀኑ በ19ና በ25 ሜትር ባንዶች የሚያሰማውን ዝግጅቱን እዚህ ላይ ያበቃ ነገስተኛው ከምሽት ሶስት ሰዓት በሚጀመረው መደበኛ ስርጭታችን መልሰን እስከምንገናኝ ከአቀናባሪያችን ንጉሥ ታምሬ ጋር ፕሮግራሙ አዘጋጅና አቅራቢያዎች እኔ አዲሱ አበበና አሉላ ከበደ በዚሁ እንሰናበታለን። ሰላም ደናደሩ።